the voice of America. ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጤና ስትስልን እንደምን አመሻችሁ አድማጮቻችን። የዛሬ ማክሰኞ ታህሳስ አንድ ቀን 2007 ዓ ም ስርጭታችንን ይዤ የማስተናግዳችሁ አዳነች ፍሳዬ ነኝ። በኢትዮጵያ የሚካሄደው ምርጫ የቡሩንዲ የረሃብ ሁኔታና የኢቦላ ሁኔታ በሚሉት ርዕሶች ላይ የተቀናበሩ ዝግጅቶችን ነው ዛሬ የምናቀርበው። አሁን ግን ዜና ይቀድማል። ሰለሞን አባተ ያነብልናል። ጤና ይስጥልን። ክቡራትና ክቡራን፣ እንደምናመሻችሁ። የኢንዶኔዥያ ባለሥልጣናት ከትናንት በስቲያ እሁድ ማለዳ በተበላሸ አየር ምክንያት በደረሰበት አደጋ ከወደቀው ኤርኤዥያ የመንገደኞች አይሮፕላን ስብርባሪ አቅራቢያ በርካታ አስከሬኖችን ከባህር ላይ ማውጣታቸው ተገለጸ። የሀገሩ ቴሌቪዥን ሄሊኮፕተሮች ከቦርኔዮ ደሴት 160 ኪሎ ሜትር ርቀት ላይ ከጃቫ ባህር ውስጥ አስከሬኖችን ሲያወጡ አሳይቷል። እስካሁን ከተሳፋሪዎቹም ሆነ ከበረራ ቡድኑ አባላት በሕይወት የተገኘ ማንም የለም። ሱራባያ አይሮፕላን ጣቢያ ላይ የተገኙት የኢንዶኔዥያ ፕሬዚደንት ቲዮኮ ዊዶዶ ዘመድ ወዳጆቻቸው ለሞቱባቸው ቤተሰቦች ሁሉ የተሰማቸውን ሐዘን ገልጸው አስከሬኖቹን በሙሉ ከባሕር ውስጥ አውጥቶ ለማጠናቀቅ በተቻለ ፍጥነት እንደሚሰሩ አስታውቀዋል። ዩናይትድ ስቴትስ ሶማሊያ ውስጥ የአልሻባብ ከፍተኛ መሪ ባለችው ላይ የአየር ድብደባ ፈጸመች። ይህ ትናንት የተጣለው ጥቃት የተፈጸመው ሳኮ በሚባለው አካባቢ መሆኑን አንድ የፔንታገን ቃል አቀባይ አመልክተዋል። ድብደባው ኢላማውን ይምታ ወይም አይምታ ቃል አቀባዩ የሰጠው ማረጋገጫ ባይኖርም በሲቪሎች ላይ ግን ምንም ጉዳት እንዳልደረሰ ጠቁሟል። ምዕራብ አፍሪካዊቱ ጋምቢያ ዋና ከተማ ባንጁል ውስጥ በቤተ መንግሥቱ አካባቢ ተኩስ መስማታቸውን የከተማይቱ ነዋሪዎችና ዲፕሎማቶች አስታወቁ። ማለዳ ላይ ተኩሱን የጀመሩት የታጠቁ አደጋ ጣዮች ሲሆኑ ወደ ቀትራ አካባቢ ግን ሁኔታው ተመልሶ መረጋጋቱ ታውቋል። ተኩሱ በተካሄደበት ጊዜ ፕሬዚደንቱ ያህያ ጃሜ በሀገር ውስጥ አልነበሩም። የመንግሥት ግልበጣ ሙከራ ስለመኖሩ የወጣ ማረጋገጫ የለም። ሁኔታውን አስመልክቶ ከመንግስቱም እስካሁን የተሰጠ መግለጫ የለም። ወታደሮች ማንኛውንም ከዋና ከተማይቱና ወደ ዋና ከተማይቱ የሚደረግ እንቅስቃሴ የገደቡ ሲሆን ከቤታቸው እንደማይወጡና ወደ ስራም እንደማይሄዱ አንዳንድ ከቪኦኤ ጋር በስልክ የተነጋገሩ ነዋሪዎች ገልጸዋል። ጋምቢያ ምዕራብ አፍሪካ አትላንቲክ ውቅያኖስ በር ላይ የምትገኝና ዙሪያዋን በሴኔጎል የተከበበች ሀገር ስትሆን ስልጣን በመፈንቅለ መንግስት ተቆጣጥረው ላለፉት ሀያ አመታት የመሩትን እየመሩ ያሉት ፕሬዚደንት ያህያ ጃሜህ በሰብአዊ መብቶች ረገጣ ሲወቀሱ ይሰማል። ምዕራብ አፍሪካ ውስጥ ተስፋፍቶ የሚገኘው የኢቦላ ቫይረስ ምንጭ አንዲት የአይጥ መሰል ጅራት ያላት የሌሊት ወፍ ዝርያ ናት ብለው እንደሚያምኑ ተመራማሪዎች አስታወቁ። ምንም እንኳ ፍራፍሬ የምትበላ የሌሊት ወፍ ስጋ መብላት ቫይረሱን ሊያስተላልፍ እንደሚችል አጥኚዎቹ ቢያምኑም በርሊን የሚገኘው የሮበርት ኮልች ኢንስቲትዩት ተመራማሪዎች የአሁን ወረርሽኝ የተጫረበትን በኢቦላ የሞተውን የመጀመሪያውን የሁለት ዓመት ሕፃን መኖሪያ አካባቢ ሄደው ካጠኑ በኋላ ግን ቫይረሱ ወደ ሕፃኑ የተላለፈው በባለ አገሩ ልጆች እየያዙ ከሚጫወቱባት ነፍሳትን እየያዘች ከምትመገብ ባለጅራት የሌሊት ወፍ ሊሆን እንደሚችል በማመን ደምድመዋል። ይህ የአሁኑ ግኝታቸው ስፋት ያለውን የኢቦላ ቫይረስ መኖሪያና መቀፍቀፊያዎች ለማግኘት እድል እንደሚሰጥ ተመራማሪዎቹ ተናግረዋል በጣሊያንና በግሪክ መካከል በሚገኘው አዮናያን ባህር ውስጥ በመቶዎች የሚቆጠሩ ፍልሰተኞችን ያሳፈረች የጭነት መርከብ የደረሱልን ጥሪ ማስተላለፏን የግሪክ አደጋ ጊዜ ባለሥልጣናት አስታወቁ በሞልዶቫ ባንዲራ የምትንቀሳቀሰው ብሉስካይ ኤም የሚል መጠሪያ ያላት መርከብ ዛሬ የተነሳችው ኮርፉ ከሚባለው ወደብ ሲሆን ጥሪውን ያስተላለፈው ከተሳፋሪዎቹ አንዱ እንደሆነ ተገልጿል። ዝርዝር መረጃ ለጊዜው አልተገኘም። ሰሞኑንም በዚያው አካባቢ አድሪያን ባህር ውስጥ ከአራት መቶ በላይ ሰዎች የተጠመዱበትን የመንገደኞች መርከብ ከተጠመዱበት መንገደኞች መርከብ ውስጥ ብዙ ሕይወቶችን ማትረፍ መቻሉ ታውቋል። ዜናው በቃ። ሰለሞንን ለዜናው እናመሰግናለን። አሁን ወደ ቀዳሚው ፕሮግራማችን እናመራለን። ኢትዮጵያ ውስጥ በመጪው ግንቦት ወር ለሚካሄደው ምርጫ ዝግጅት እንደተጀመረ የሚታወቅ ነው። ዲሞክራሲ በሰረጸባቸው ሀገሮች ምርጫ የዲሞክራሲ ወይንም የመብት መገለጫ መሳሪያ እንደሆነ፣ ዲሞክራሲ ባልሰረጸባቸው ሀገሮች ደግሞ ምርጫ የዲሞክራሲ ማምጫ ዘዴ መሆኑን አቶ ግርማ ሞገስ አስገንዝበዋል። አቶ ግርማ በሙያ የኤሌክትሪክ ኢንጂነር ሲሆኑ ስለ ሰላማዊ ትግል መጽሐፍ ጽፈዋል። ስለ ምርጫ አካሄድም ብዙ ጽፈዋል። ቀጥሎ ይቀርባል። አቶ ግርማ ሞገስ ስለ ምርጫ አንድ ግልጽ መሆን ያለበት ነገር አለ በማለት ዲሞክራሲ በሰረጸባቸውና ባልሰረጸባቸው ሀገሮች ስለሚኖረው ይዘት በማብራራት ይጀምራሉ። ዲሞክራሲ በሰረጸባቸው ሀገሮች ምርጫ የዲሞክራሲ መገለጫ ወይንም የመብት መገለጫ መሳሪያ ነው። ዲሞክራሲ ባልሰረጸባቸው ሀገሮች ደግሞ ምርጫ ዲሞክራሲ ማምጫ ነው፣ የሰላማዊ ትግል አካል ነው። ዲሞክራሲ ባልሰረጸባቸው ሀገሮች ፍትሐዊና ነፃ ምርጫ ይደረጋል ብለን መጠበቅ የለብንም። ዲሞክራሲ በሰረጸባቸው ሀገሮች ነፃና ፍትሐዊ ምርጫ በመደረጉ ነው የዲሞክራሲ መገለጫ ነው የምንለው። ዲሞክራሲ በሰረጸባቸው ሀገሮች ያለውን ሁኔታ ዲሞክራሲ ባልሰረጸባቸው ሀገሮች የምንጠብቅ ከሆነ ላም ባልዋለበት ኩበት ለመልቀም ተሰማርተናል ማለት ነው። አቶ ግርማ በምርጫ የሚሳተፉት ፓርቲዎች ሚና ህዝቡን ማደራጀት፣ ማስተማርና ለምርጫ ማብቃት እንደሆነ ገልጸዋል። የሰላም ትግል ፍልስፍና ምን ይላል? ዲሞክራሲ ባልሰረጠባቸው ሀገሮች የህዝቡ ነጻ አውጪ ህዝቡ ራሱ ነው ይላል። ቡድኖች አይደሉም፣ ጫካ የተከማቹ ቡድኖች ወይ ውጭ ሀገር የተሰባሰቡ ቡድኖች ወይንም ሀገር ቤት አይደለም። የምርጫ ፓርቲዎች ሚና ምንድነው? ህዝቡን ማደራጀት ማስተማርና ለዛ ማብቃት ነው። ታግለው ማታገል ነው። ፓርቲዎች መራጩ ህዝብ በብዛት ወጥቶ እንዲመዘገብ ማድረግ አለባቸው። ምርጫ ከተሰጠ በኋላና ድምፅ ከተቆጠረ በኋላ በብዛት የወጣ ህዝብ ድምፁን ማስከበር አለበት። ከስርቆት ማዳን አለበት። ለዛ ማደራጀትና ማዘጋጀት አለባቸው። እንደገናም የምርጫ ፓርቲዎች የሚያቀርቧቸው እጩዎች ኢህአዴግ ከሚያቀርባቸው እጩዎች በትምህርትም በዓላማ ጽናትም በሁሉ ነገር የተሻሉ መሆናቸው ማረጋገጥ አለባቸው። በመጨረሻ ላይ ድምፅ ሲቆጠር የእጩዎችን ድምፅ በትክክል መቆጠሩን የሚታዘቡ ታዛቢዎች አሉ። ተቃዋሚ ፓርቲዎች መልምለው የሚያቀርቧቸው እነኛም ሰዎች በዓላማ ጽናት ያላቸው በዲስፕሊን የታነጹና በፍራቻ ወደኋላ የማይሉ ማድረግ አለባቸው። እነዚህን ነገሮች ካሟሉ ተቃዋሚ ፓርቲዎች የተሻለ ሊሰሩ ይችላሉ ብዬ ገምታለሁ። አቶ ግርማ ሞገስ ኢትዮጵያ ውስጥ የሚካሄደው ምርጫ ተገቢውን መልክ እንዲይዝ መንግስት ማድረግ ስለሚገባው ነገሮችም ዘርዝረዋል። በመንግስት በኩል ደግሞ የሚዲያ ሰዓት ለተቃዋሚዎች መልቀቅ እንደገና በመንግስት እጩዎችና በተቃዋሚ ፓርቲ እጩዎች መካከል ውይይትና ክርክር ሲደረግ ህጎችና ደንቦች ይኖራሉ። እጩዎች የሚሏቸውና የማይሏቸው ነገሮች፣ በዛ ላይ የተመሰረተ ውይይት እንዲካሄድ ግን ውይይቱ ግልጽና ህዝብ በህይወት የሚያዩ እንዲሆን ቢያደርግ ጥሩ ነው። መንግስት በቀደም እሁድ ታህሳስ አስራ ሁለት ቀን የተመረጡ የህዝብ ታዛቢዎች አንዳንድ አካባቢ ጉድለቶች አሉ። ባለፈው እሁድ ሁለት መቶ ሀያ አምስት ሺህ የህዝብ ታዛቢዎች ወይም ምርጫ አስፈጻሚዎች ተመርጠዋል። እነኚህ ናቸው ኋላ ካርድ የሚይዙት፣ ካርድ የሚሰጡት፣ ካርድ የሚቆጡት፣ ኮሮጆን የሚቆጣጠሩት። ከነኚህ ውስጥ ያለፈው እሁድ የኢህአደግ አባል የሆኑ ሰዎች ተመርጠዋል። ስለሆነም የምርጫ ቦርድ ህግ እንደሚለው እነኚህ የህዝብ ታዛቢዎች ገለልተኛ እንዲሆኑ እርማት ማድረግ አለበት። ቢያደርግ ጥሩ ነው። በእጩዎች ላይ በፈለጉበት ሄደው ቅስቀሳ ሲያደርጉ ወከባዎች አለማድረግ። መጨረሻ ላይ የሚቀርቡ የእጩዎች የተቃዋሚ ፓርቲ እጩዎች ታዛቢዎች በምርጫ ጣቢያዎች ቆመው የመጨረሻ ድምፅ ሲሰጥ ሲታዘቡ አለማዋከብ፣ አለማባረር እነኝ እነኝም ቢያደርግ የተሻለ ምርጫ ሊደረግ ይችላል። መንግስት፣ ለዲሞክራሲ እድገት በኢትዮጵያ አስተዋጽኦ አድርጓል ማለት ይቻላል። ከዚህ በፊት ኢትዮጵያ ውስጥ በተካሄዱት ምርጫዎች የተስተዋሉና መታረም ያለባቸው ያሏቸውን ነጥቦችንም አቶ ግርማ አንስተዋል። በፊት ሲደረግ የነበሩ ምርጫዎች መንግስት በተለይ ሁለት ሺህ ሁለት ላይ ለተቃዋሚዎች በቂ ሚዲያ አልሰጠም። ውይይቱ በቴሌቪዥን ኤዲት አድርገው ለሕዝብ የለቀቁት ያ ያ ነገር መወገድ አለበት። በየቦታ እጩዎችን ማሳደድ ነበር፣ መቆም አለበት። ቅስቀሳ ሲደረግ ወከባዎች ነበሩ፣ መቆም አለበት። ምርጫ እንዳይሰረቅ ትብብር ማድረግ አለበት። አቶ ግርማ ሞገስ ባለፉት ምርጫዎች በተቃዋሚዎች በኩል የተንጸባረቁት ድክመቶችንም ጠቁመዋል። ባለፈው ምርጫ ተቃዋሚዎች ቀደም ብለው ለህዝቡ ምርጫ እንደሚገቡ አሳውቀው ህዝቡን ማስተማርና ማደራጀት ወይንም የምርጫውን አውራ ጎዳና ማሳየት አያደርጉም ነበረ። በአሁኑ ጊዜ በቅርብ እንዳየ ነው የአንድነት ፓርቲ ከማንኛውም ቀደም ብሎ የአውራ ጎዳናውን ለህዝብ ይፋ አደረገ። በህዝብ ላይ ነው መተማመነው ብሏል። ያንን ግልጽ አደረገ እና ያ ማድረጉ ጥሩ ነው። እንደገና አሁን ተደራጅ ብሏል። ለምርጫ ቱታውዘንድ ሰብ ለሁለት ሺ ሰባት እሱም ጥሩ ነው። እነኚህ ነገሮች ሁሉ ከቀድሞ መሻሻል አለባቸው። ቀደም ብሎ በተደረጉ ምርጫዎች በግማሽ ልብ ነበር ሲሰራ የነበረው። ገዢው ፓርቲ ኢህአዴግ እንደገና ለመመረጥ ሲቀርብ በኢኮኖሚ በመሰረተ ልማት ዝርጋታ ድህነትን ለመቀነስ በሚያደርጋቸው ጥረቶች ጥረቶችና በሌሎችም ያገኛቸው ስኬቶች ላይ ተመርኩዞ በበለጠ ለመስራት ራዕይ ያለኝ ብሎ ሊቀርብ ይችላል። ተቃዋሚ ፓርቲዎችስ በምርጫ ለማሸነፍ ምን ራዕይ ይዘው መቅረብ ይኖርባቸዋል ይላሉ ለሚለው ጥያቄ አቶ ግርማ ኢትዮጵያን ወዴት እወስዳታለሁ የሚለውን ነጥብ በግልጽ ማስቀመጥ እንዳለባቸው ገልጸዋል። ተቃዋሚው እድል ቢሰጠው ወዴት ወስዳታለው የሚለውን በግልጽ ማስቀመጥ አለበት። ከዛ በመለስ ደግሞ በአሁኑ ሰዓት ኢትዮጵያ በተለይ የኢትዮጵያ ሕዝብ በምን ሁኔታ ላይ እንደሚገኝ በግልጽ ማስቀመጥ አለበት። የመብት ጉዳዮች መነሳት አለባቸው። አንድ የእስረኞች ጉዳይ መፈታት መጠየቅ አለበት። የሁለተኛ ነው። ሶስተኛ የኩሽና ፖለቲካ ተቃዋሚ ፓርቲዎች የምርጫ ፓርቲ ናቸው። ከህዝቡ ጋር የሚያስተሳስራቸው የህዝቡ የዕለት ዕለት ኑሮ ነው። ያንን በዝርዝር ያውቃሉ ወይ? ስለ አተር ዋጋ፣ ስለ ባቄላ ዋጋ፣ ስለ ሽንኩርት ዋጋ፣ ስለ ድንች ዋጋ መናገር ይችላሉ ወይ? እኔ እድሉ ቢሰጠኝ እነዚህ ነገሮች አስተካክላለሁ ብለው ህዝቡን ወደ ራሳቸው ለመሳብ ይችላሉ ወይ? እነኚህ ነገሮች በጣም አስፈላጊ ናቸው። የኑሮ ውድነት ሲጠቃለል ለምሳሌ አንድ ሰው አዲስ አበባ ከተማ ግራ ቀኙን ሲያይ የከተማዋ ውበት እየጨመረ ሄዷል። በሌላ በኩል በዛው ከተማ ውስጥ የሚኖረውን ከቦታ ቦታ የሚንቀሳቀሰውን ህዝብ ስታይ ከከተማ ውበት ጋር አብሮ እያማራ አልሄደም። ያ የሚያሳየው የህዝቡን የኑሮ ውድነትና የኑሮ ውድነት በህዝቡ ላይ ያደረሰውን ጉስጡልና ነው። ስለሆነም ተቃዋሚ ፓርቲዎች ይሄ መንግስት በህንፃ እና በሌሎች ስራዎች ላይ የሰራውን ማርክ በትክክል መስጠት ምስጋናቸውን በማቅረብ ከግንባታው ጋር ተያይዞ የህዝቡም ኑሮ መሻሻል ነበረበት። እኛም ብትመርጡን ይህንን አሟልተ መሄድ እንችላለን ብለው ማለት መቻል አለባቸው። ተቃዋሚ ፓርቲዎች በምርጫ ዘመቻ ኢትዮጵያ ውስጥ ያሉት ተቃዋሚ ፓርቲዎች አሁን እርስዎ የዘረዘሯቸውን ነጥቦች ለማሟላት የሚያስችል ብቃት አላቸው ብለው ያምናሉን ለሚለው ጥያቄ በመጪው ሰኞ በሚቀርበው ሁለተኛ ክፍል ዝግጅታችን መልስ ይሰጣሉ ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሃሪክ መከታተል ትችላላችሁ በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን ትንሿና ብዙም የማታወቀው አፍሪካዊት ሀገር ቡሩንዲ የቅርብ ጥናቶች እንዳመለከቱት ከዓለማችን ረሃብ ከሚበረታባቸው ሀገሮች አንዷ ነች። ጦርነት፣ ድህነትና የህዝብ ብዛት ከነዋሪዎቿ ሁለት ሶስተኛውን ለአስከፊ ረሃብ ዳርጎታል። ከሰሜን ቡሩንዲ ንጎዚ ክፍለ ሀገር ዘጋቢያችን ሀና መክኔሽ ዘግባለች። አዲሱ አበባ ያቀርበዋል። በቡሩንዲዋ ሰሜናዊ ንጎዚ ክፍለ ሀገር በሰልፍ የሚታዩ ሰራተኞች በቁፋሮና በተክል ላይ ተሰማርተው ነው ያሉት። ለመሬቱ በደለል እንዳይወሰድ ይከላከላሉ። አንዳንድ ችግኝ ይተክላሉ። የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም ከ5700 ለሚበልጡ የአካባቢው ገበሬዎች ክፍያ በመስጠት ሌሎች ገበሬዎችን እንዲረዱ ያደርጋል እንደ የ50 ዓመቱ ገበሬ ማታያስ ብኩሩ ያሉት ድርጅቱ የሚሰጣቸው የአንድ ብር ከሀያ አምስት ሳንቲም ክፍያ በቅጥር ከሚያገኙት የበለጠ መሆኑን ይናገራሉ። ያም ሆኖ ደግሞ መራባቸው አይቀርም። በጣም መጥፎው ሥራ ለሌላ ሰው ማረስና በቀን የአስራ ሁለት ሳንቲም ክፍያ ማግኘት ነው ይላሉ ብኩሩ። ይህ ደግሞ መላ ቤተሰቡን እንኳን እንደማይመግብ፣ አንዲት አነስተኛ ቅርጫት ስኳር ድንሽ ከመግዛትም አያልፍም። ዓለም አቀፉ የምግብ ፖሊሲ ጥናት ተቋም ይፋ እንዳደረገው በ79 አገሮች በተካሄደ የምግብና የድህነት ጥናት ብሩንዲ ቀዳሚ ረሃብተኛ አገር ሆናለች። ለ25 ዓመታት የዘለቀውና እንደ አውሮፓ አቆጣጠር በ2005 ዓ ም ያበቃው የእርስ በርስ ጦርነት የአገሪቱን ለም መሬቶች ከማራቆቱም በላይ የሕዝቡ ብዛትም በምግብ ምርቱ ላይ ከባድ ተጽዕኖ ፈጥሯል። ወርልድ ቪዥን የተሰኘው የምግባረ ሰናይ ክርስቲያናዊ ድርጅት የግብርና አስተባባሪ ጃን ዶሚኒክ ማሱምቡሪ ሲናገሩ በየሰው ላይ ያለው ችግርና ድህነት እፊቱ ላይ የሚታይ የሚነበብ ነው ብለዋል። የተራቡ ለመሆናቸው በግልጽ ይታያል። እነዚህ ሰዎች ደግሞ ጥንካሬ እንደሚጎድላቸው በግልጽ ከማስታወቁም በላይ ምንም ምግብ እንዳልቀመሱም የታወቀ ነው ያሉት ምንቡሮ በአንድ የአካባቢው ክሊኒክ አቅመደካማ ልጆች፣ የተዝለፈለፉ ሕፃናት በአግዳሚ ወንበር ላይ ተኮልኩለው ይታያሉ። አንዳንዶቹ በዓለም የምግብ ፕሮግራም የድጎማ ዝርዝር ውስጥ ያሉ ናቸው። ድርጅቱ ወተትና የመሳሰለውን የተመጣጠነ ምግብ ከሚሰጣቸው መካከል የሆኑ ማለት ነው። ሳኪኒ ሚኒያኒ የዚህ ፕሮግራም ተካፋይ ነች። የስድስት ዓመት ልጇን ይዛ አምስት ኪሎ ሜትር ትጓዝና ነው ለልጇና አጥቢም ስለሆነች ለራሷም ተጨማሪ ምግብ ማግኘት ትችል እንደሆነ የምትጠይቀው። የሚያሳዝነው ግን ሚናኒ ያን ተጨማሪ ምግብ ለማግኘት በበቂ ሁኔታ መስፈርቱን አላሟላችምና ተከለከለች። ሚናኒ የዚያ መሰብሏም አልሰመርላትም። ብቻ ግን ያላት ቀሪ ተስፋ ያቸው አነስተኛ የእርሻ ቦታ ሆና ድንሽ ለመትከል ነው ያሰበችው። እናም ልጆቿን ቢያንስ በቀና እንዴ እንኳን ለመመገብ ነው ተስፋዋ። ጥቂት ከተረፈም ለራሷ ወስፋት ለመግደያ ያክል ለመቅመስ ነው ተስፋዋ። ስለ ምግብ ያላሰበችበት ያልተጨነቀችበት ጊዜ እንደሌለ ነው የምትናገረው። አንድ የሆነ ነገር ለማግኘት ትሞክርና አይሳካለትም። ብታገኝም ትክክለኛው ነገር አይሆንም። በዚህ ጊዜ ውሃ መጠጣት አሊያም ባዶ ሆዷን መቆየት ነው ምርጫዋ። ሌላው ቀርቶ የእንዲህ አይነቱ ኑሮ ሕይወት ትርጉሙ ይጠፋባታል። የዓለም ምግብ ፕሮግራም እንደሚለው በቅርቡ የተደረጉ ጥናቶች የምግብና እርሻ ፕሮግራሞች በመላ አገሪቱ ያለውን የተመጣጠነ ምግብ እጥረትን ከ58 ወደ 49 ከመቶ ቀንሷል። የቡሩንዲ መንግሥትም ረሃብን ለማጥፋት ዝግጁ እንደሆነ ገልጧል። ነገር ግን በመሬት ባለሀብቶች ዘንድ ያለው መቆራቆስ እስከቀጠለና የሚታረስ መሬት ወይም ማሳ እስከሌለ ድረስ ረሃብን ከአንድ አገር ለማጥፋት እንዲህ በቀላሉ የሚታሰብ አይሆንም። በመጨረሻም የጤና ፕሮግራም ይቀርባል። ያለፈው ሳምንት የአውሮፓ የገና በዓል በምዕራብ አፍሪቃ የተለየ ገጽታ ነበረው። ዕለቱን ኢቦላን ለመዋጋት መጠቀም በተከታዩ የጤና ዝግጅት እናየዋለን። በሌላ በኩል ደግሞ ኢትዮጵያ ለአፍሪቃ ኅብረት ጸረ ኢቦላ ጥረት 189 ሐኪሞችና ሌሎችም የሕክምና ባለሙያዎችን ወደ ምዕራብ አፍሪቃ ልካለች። የጤና ፕሮግራም አዘጋጅ ሰለሞን አባተ አንድ የሥራ ኃላፊ አነጋግሯል። ሁለቱንም ዘገባዎች የያዘ ቅንብር ቀጥሎ ይቀርባል። በገጠራማ የደቡብ ምስራቅ ጊኒ መንደር ውስጥ አንድ ትንሽ ልጅ በኢቦላ ምክንያት ከሞተ ድፍን ዓመት ሆነ። ያ ልጅ የዚህ የአሁኑ ምዕራብ አፍሪካን ያስጠበበ ወረርሽኝ የመጀመሪያው ሰለባ እንደነበረ ተመራማሪዎቹ ይስማማሉ። ከዚያ ወዲህ እስከ ዛሬ በዘለቀው ጊዜ ቢያንስ 2597 ሰዎቿ በኢቦላ ቫይረስ ተይዘውባታል። ጊኒ ይበልጥ የተጠቁትና ወላፈኑ የበረታባቸው ግን ጎረቤቶቿ ሴራ ሊዮንና ላይቤሪያ ናቸው። ሴራ ሊዮን በያዝነው ታህሳስ ውስጥ አዲስና የተጠናከረ ዘመቻ መጀመሯን ሪፖርተራችን አንሉክ ከዳካር ሴኔጎል የላከችው ዘገባ ይጠቁማል። አሁን ሴራ ሊዮን ጥረቶቿን ያማከለችው በሰሜንና በምዕራብ ክፍሎቿ ላይ ነው። ሰው ላለፈው ገና በርከት እያለ እንዳይሰበሰብ መንግሥቱ እገዳ ጥሏል። የፖርት ሎኮ ወረዳ ሰው ያለፈውን ሳምንት የፈረንጅ ገና ያሳለፈው ወትሮ ከሚያደርገው መገናኘትና ፈንጠዝያ በተለየ ሁኔታ ሁሉም በየቤቱ ሆኖ ደጁን ዘግቶ ነው። የጤና ባለሙያዎች ታዲያ ከቤት ቤት ይዞሩ ነበር። የጤና ባለሙያዎቹ ይበልጥ ሰው ማግኘት፣ ሰውን በተሻለ ሁኔታ ማስረዳት እንዲችሉ በየቤቱ የታመመ ሰው ካለም እንዲወጣ ለማድረግ ዕድል ለመፍጠር ሲባል ነው ሰው እንዳይንቀሳቀስ የተደረገው። ይህ ሥራ አሁንም እንደቀጠለ ነው። የሥራው አንዳንድ ክፍሎች ሰው ከወረዳይቱ እንዳይወጣም ሌላ ከውጭ እንዳይገባም የሚከለክሉ ናቸው። መረባበሽ እንዳይኖር ማለት ነው። የሴራሊዮን ጤና ጥበቃ ሚኒስቴር ቃል አቀባይ ሲዴ ቱኒስ ናቸው። ዋና ከተማይቱን ፍሪታውን ጨምሮ በተለይ በምዕራብ አካባቢዎች አሁንም የቫይረሱ መተላለፍ እጅግ የበዛ መሆኑን የዓለም የጤና ድርጅት አስታውቀዋል። ባለፈው ህዳር የመያዙና የመታመሙ ቁጥር በእጅጉ ጨምሮ ታይቷል። በቂ የኢቦላ ሕክምና ማዕከላት አልነበሩም። የታመሙትም በየቤቱ እንዲቆዩ ተደርጓል። የአሁኑ ዘመቻ ባለፈው ታህሳስ 8 ሲጀመር ግን በኢትዮጵያ አቆጣጠር አምስት አዳዲስ የሕክምና ተቋማት ተከፍተው ነበር። የአምቡላንሶች ቁጥር ከ16 ወደ 49 ጨምሯል። አስር ተጨማሪ የምርመራ ላቦራቶሪዎች ተከፍተዋል። አምስቱ እዚያ ወረርሽኙ በበረታበት ምዕራብ አካባቢ ነው ያሉት። ስለዚህ እነዚህ አገልግሎቶች የታመሙ ሰዎችን ወይም የተጋለጡትን ማግኘት አለባቸው። ለዚህ ነው ዘመቻውን ማጠናከር ያስፈለገው በማህበረሰቦች በራሳቸው የሚሰራ ነው። ስራው የራሳቸው አነቃቂዎችና አስተባባሪዎች፣ የራሳቸው ንክኪ አነፍናፊዎች አሏቸው። የቅኝትና የፍለጋው ጥረት አካል ናቸው። የየአካባቢው ባለሥልጣናት ሂደቱን ያስተባብራሉ፣ ይመራሉ። በምዕራቡ ክልል በተጠናከረው ጥረት ሰው በጤና ጥበቃ ስርዓቱ ላይ መተማመን እንደገና እያዳበረ ነው። እንዲያውም እየመጡ ታመናል የሚሉም አሉ። በእርግጥ የዚህን ጥረት ውጤት ለማየት ሴራሊዮን ገና ብዙ ሳምንታት ማሳለፍ ሊኖርባት ይችል ይሆናል። የዓለም የጤና ድርጅት ግን በአዲስ ሁኔታ የሚያዘው ሰው ቁጥር ከቀድሞ አስፈሪ ሁኔታ ገታ እያለ እንደሆነ እየተናገሩ ነው። በሌላ በኩል ደግሞ ኢትዮጵያ ለአፍሪቃው ህብረት ጸረ ኢቦላ ጥረት 189 ሐኪሞችና ሌሎችም የሕክምና ባለሙያዎችን በወዲያኛው ሳምንት ትልካለች። ባለሙያዎቹ የዘመቱት እንግሊዝኛ ተናጋሪ ወደ ሆኑት ወደ ላይቤሪያና ሴራሊዮን ነው። የኢትዮጵያውን ጸረ ኢቦላ ምላሽ የሚያስተባብረው የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የህዝብ ግንኙነት ዳይሬክተር አቶ አቤል የሻነህ እንደገለጹልን ለየሀገሮቹ የተመደቡት ባለሙያዎች የሚወሰነው እዚያው ነው። የትኞቹ ለላይቤሪያ የትኞቹ ነው፣ በየትኛዎቹ የሙያ መስኮች ነው ሙያተኛ የሚያስፈልገው የሚለው እዛ ባለው አስተባባሪ ግሩፕ የሚመደብ ነው የሚሆነው። የጤንነታቸውን የግል ጉዳያቸውን የመከታተል እነዚህን ሰዎች ምንድን ነው የሚደረገው፣ ሲመለሱስ ምንድን ነው የሚሆኑት፣ ምን አይነት አስራ ያለው መረጃ ሲሄዱ እንደተነገረው በአሸኛኘቱ ላይ እዛም በሚቆዩበት ጊዜ ምንም አይነት የጤና ክል የጤና ችግር ቢገጥማቸው እንዴት መታከም እንዳለባቸው የትኛው ቦታ ላይ እነዚህ ተለይቶ ይታወቃል፣ እና ያንን የሚከታተል እዛው በየሚሄዱበት ሀገር ግብረ ኃይል አለ። ከተባበሩት መንግስታትም ከአፍሪካ ህብረትም የሚያስተባብሩ አሉ። ስለዚህ እንደዚህ አይነት ነገር ሲገጥም የት ሄደው መታከም እንዳለባቸው በምን አይነት ሁኔታ እንዲያው የመያዝ እንኳን ነገር ቢገጥም ምን አይነት ሕክምና ሊያገኙ እንደሚችሉ በሙሉ እነዚህ ሁሉ ነገሮች ቅድመ ዝግጅት የተደረገባቸው እንደሆነ ተገልጿል። ሲመለሱስ? ታስቦበታል። ምን ሲመለሱ እንግዲህ የሚደረገው እንደሌላው አሁን ለምሳሌ አንድ ነገር ገጥሞን ከላይቤሪያ ወይም ከነዚህ ከሶስት ምዕራብ አፍሪካ ሀገሮች የመጣ ሰው ቢኖር እና የሙቀት መጠኑ ከተለመደው የሰውነት ሙቀት መጠን በላይ ቢሆን እና የሚጠረጠር ቢሆን የተወሰነ ቀን አቆይተህ ኢንኩቤሽን ፒሪዮዱን እንዲጨርስ አድርገህ ከሀያ አንድ ቀን በኋላ ነው ነጻ ነው ብለህ ኮንፊርም አድርገህ የምትለቀው። የእነዚህም ሙያተኞች ሲመጡ ይኸው ተመሳሳይ የማቆያ ዘዴ ነው የሚሆነው። ምክንያቱም ከህብረተሰብ እና ከቤተሰብ ጋር ከመቀላቀላቸው በፊት ከዚህ ህመም ወይም ከዚህ ቫይረስ ነጻ መሆናቸው መረጋገጥ ለእነሱም፣ ለቤተሰባቸውም ዋስትና ሲባል የግድ እንዲህ አይነት አቆይቶ ሁኔታውን የማጣራት ስራ ይሰራል። ሁሉም ላይ ነው ይሄ የሚሰራው ወይስ ትኩሳት ካለባቸው? ያው እዛው ከቆዩ በአንድም ይሁን በሌላ መንገድ በስራ አጋጣሚ የነበራቸውን ሁኔታ ማወቅ አይቻልም። ስለዚህ ኳራንታይን ላይ ይቆያሉ ወይም ደግሞ ተነጥለው እንዲሁ የተወሰነ ጊዜ ይቆያሉ። እዛ ቆይተው ሁኔታቸው ተረጋግጦ ማህበረሰቡ ጋር ከመቀላቀሉ በፊት ያላቸው የጤና ሁኔታ መታወቅ አለበት። አቶ አቤል፣ እነዚህ የጤና ባለሙያዎች ይሄዳሉ ከተባሉ ጥቂት ወራት አልፈዋል፣ የኢትዮጵያ መንግስት ከተናገረ እና ለምንድን ነው የቆዩት እስካሁን ድረስ ሳይሄዱ? አንደኛ ብዙ ሎጂስቲካል የሚሟሉ ነገሮች አሉ። የቤተሰብ ሁኔታ አለ። የሚያሟሉት ተፈላጊ ሰነድ አለ። እነዚህን እንግዲህ ከተለያየ ሙያ ስብጥ እንደመሆናቸው መጠንና ይሄ ከተመዘገበው ውስጥ እነማን በዚህ ሁኔታ ላይ ቢሄዱ ከየትኛው ሙያ የትኛው የሚለው የሚለየው ኮሚቴ በኩል ሁኔታዎች ተጣርተው ምን ብለውና ተፈላጊ መረጃዎች እስከሚሟሉ ድረስ ጊዜ ወስዷል። ያ ደግሞ የግድ ነው። ያ ካልሆነ እነዚህ ነገሮች ካልተሟሉ፣ ተፈላጊ መረጃዎች ከሌሉ አይሄዱም። ወደ መፈራረምም ውልመዋዋልም ለሚሄዱበት ተልኮም ዝግጁ ማድረግ አይቻልም። እና ያው ሰነድ የመሟላት ቅድመ ሁኔታ ነው። ያን ለማድረግ ደግሞ አንዳንዶቹ ያው ጊዜው ከተነገራቸው በኋላ ነው ይሄንን ለማሟላት የሚሄዱት አስቀድመው ሊያዘጋጁ ስለማይችሉ በእነዚህና በመሳሰሉ ምክንያቶች ትንሽ ጉዳዩ በተባለው ጊዜ ከመሄድ ዘግይተዋል። አቶ አቤል፣ የኢትዮጵያ የጤና ሁኔታ የጤና ጥበቃ ስርዓትን ስንመለከተው ሐኪሞች እንደዚሁም የተመናመኑባት ሀገር ነች። የባለሙያዎች ከፍተኛ እጥረት እንዳለባት ይታወቃል። የከፍተኛ ከፍተኛ ባለሙያዎች እጥረት እንዳለባት ይታወቃል። የእነዚህ ሰዎች ከጤና ስርዓት ውስጥ መጉደል የሚያስከትለው ችግር የለም? እንግዲህ ሰለሞን፣ ይሄ ልየታ ሲደረግ በየሙያ ዘርፉ ቅድም እንዳልሁ ከሳይካትሪስቱ፣ ከነርሶቹ፣ ከጤና መኮንኖች፣ ከሐኪሞች፣ ከኤፒዲሚዮሎጂስቶች እንዲህ ሲውጣጣ አገር ውስጥ ያለው የሰው ኃይል ካመለከቱት ውስጥ ደግሞ ዝም ብሎ አይደለም። መጀመሪያ ያመለከቱት ሰዎች ብዛት አለ። ከዛ ውስጥ ከየሙያ ዘርፉ ለዛ ተልዕኮ የሚያስፈልገው የሰው ኃይል ነው የሚመረጠውና ያ ሲመረጥ በእያንዳንዱ የሙያ መስመር በሀገራችን ውስጥ ችግር በማይፈጥር የእነሱ ስራ በሌሎቹ ሊሸፈን ወይም ሊሰራ እንደሚችል ሲረጋገጥ ብቻ ነው። በዚህ መልክ የተረጋገጡት ናቸው እንዲሄዱ የተደረጉት እና በጤና ጥበቃ በኩል ወይም በሀገራችን ባለው የጤና ስርዓት አገልግሎት ላይ የሄዱ ሰዎች መቀነስ ጫና ያሳድራል ተብሎ አይታመንም። እነዚህ ሰዎች ከሄዱ በኋላ የጤና ባለሙያዎቹ አገልግሎት እየሰጡ ባሉበት ጊዜ እናንተ የምትከታተሉበት ስርዓት አሰራር፣ አላችሁ? በቅርብ ምን እንደሆኑ የጤንነታቸው፣ የስራቸው ሁኔታ ይህን በሚመለከት ይህን የሚከታተል ራሱን የቻለ ግብረ ኃይል አለ የሄዱትን ሰዎች የቤተሰብ ሁኔታ፣ የሄዱት ሰዎችም እዛ ያሉበትን ሁኔታ በየጊዜው ይህንን የሚከታተልና ሂደቱን እየተከታተለ ለሚመለከተው ለሚመለከታቸው መረጃውን የሚያቀርብ አካል አለ። አቶ አቤል የሻነህን አመሰግናለሁ። ከቀሪና ከአዳዲስ መረጃዎች ጋር በሌላ ዝግጅት ይዣቸው መለሳለሁ። ጤና ይስጠልኝ። ከጤና ዝግጅት አድማጮች የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ኃይሉ ታምራት ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩን።